ከሶማሌ ክልል ይነሳሉ በሚባሉ ታጣቂዎች ሞያሌ ላይ እየተፈጸመ ያለው ጥቃት ዛሬም መቀጠሉን ነዋሪዎች እየተናገሩ ነው። ታጣቂዎቹ በከተማይቱ ዜሮ ሁለት ቀበሌ ውስጥ ዛሬ ባደረሱት ጥቃት ቢያንስ አስር ሰዎች መገደላቸውን ነዋሪዎች ለአሜሪካ ድምፅ ገልጸዋል። መንግሥት አፋጣኝ እርምጃ እንዲወስድ በሞያሌ የኦሮሞ ፌዴራሊስት ኮንግሬስ ተወካይ አብዱባ ዋቆ ዶጎ ጠይቀዋል። ገልሞ ዳዊት ተጨማሪ አለው። ከኢትዮጵያ ሶማሌ ክልል በመጡ ታጣቂዎች በሞያሌ ከተማ ነዋሪዎች ላይ እየተፈጸመ ያለው ጥቃት ዛሬ ስድስተኛ ቀኑ ነው። ታጣቂዎቹ ዛሬም በሞያሌ ዜሮ ሌት ቀበሌ ተኩስ ከፍተው ከአስር ሰዎች በላይ መግደላቸውን ነዋሪዎች ተናግረዋል። አቶ አብዱባ ዋቆ ዶጎ በሞያሌ ወረዳ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተወካይ ናቸው። አማ ሰዓት ከናቲ ሶማሌ ዋልፈጭሳ ቱረኒ ኦሮሚያ ለንፍራ ፈጭሳ ጅራ ጋሩ አሁን የሶማሌ ክልል ታጣቂዎች ጎረቤት ኦሮሚያ ክልል ላይ ጥቃት ሲፈጽሙ ነበር። የኦሮሚያ ክልል ነዋሪዎች እንዲሁም የጸጥታ አካላት የመከላከል እርምጃ እየወሰዱ ባለበት የመከላከያ ኃይል መጥቶ በኦሮሚያ ፖሊስ ላይ ጥቃት መፈጸም ጀመረ። ይህም የሆነው በኦሮሚያ ክልል ፖሊስ ጣቢያ አካባቢ ነው። አሁን አንተን እያናገርኩ ባለንበት ወቅት ራሱ የመከላከያ ኃይል በኦሮሚያ ፖሊስ ላይ ጥቃት እየፈጸመ ነው። በጥቃቱ የአምስት ሰዎች ሕይወት ጠፍቷል። ከእነኚህ አንዱ የመኪና አሽከርካሪ ናቸው። የተቀሩት የፖሊስ አባላት በተለያየ ቦታ የተገደሉትም ወደ አምስት ሰዎች ይደርሳሉ። በአጠቃላይ አስራ አምስት ሰዎች ተሰውተውብናል። በዛሬው እለት ከተገደሉ ሰዎች መካከል የሞያሌ ዜሮ ሁለት ቀበሌ አስተዳዳሪ አቶ ዋቆ አለኬ አንዱ ናቸው። አንድ የሞያሌ ዜሮ ሁለት ቀበሌ ነዋሪ አቶ ዋቆ የተገደሉበትን ሁኔታ እንዲህ ያብራራል። እኔ ከነበርኩበት ቦታ ጥቂት ራቅ ብሎ ነበር። በሞተር ሳይክል መንገድ ላይ ሲጓዝ እያለ ነው ተኩሰውበት የገደሉት። ለአሜሪካ ድምፅ አስተያየታቸውን የሰጡ የሞያሌ ከተማ ነዋሪዎች በዛሬው ጥቃት የሞቱትን ሰዎች ቁጥር ማወቅ አስቸጋሪ መሆኑን ገልጸዋል። በከተማዋ የሚገኙ በርካታ ንብረቶች መውደማቸውንም ነው ነዋሪዎቹ የገለጹት። አሁን ጦርነት ውስጥ ስላለን የሞቱትን ሰዎች ቁጥር አናውቅም። ይኸው ትሰማል አደል? የተኩሱ ድምፅ የመከላከያ ኃይል መጥቶ ገብቶ ነበር። ነገር ግን አሁንም ተኩሶ አልቆምም። ነዋሪዎች አሁንም በሞያሌ ሰፍረው የሚገኙ የኢትዮጵያ መከላከያ ኃይል ከኢትዮጵያ ሶማሌ ክልል መጥተው ጥቃት እየፈጸሙ ያሉ ታጣቂዎችን መቆጣጠር አልቻለም ሲሉ ይተቻሉ። ይኸው በቢሮቸው ውስጥ ተቀምጠው ስንት ሰው ነው የተገደለው? የመከላከያ ኃይል እነሱን ነው የሚደግፈው። በዚያ ላይ በከባድ መሳሪያ ነው የሰው ሕይወት እየጠፋ ያለው። የኦሮሚያ ፖሊስ ምንም ጥይት የሌለውን መሳሪያ ይዞ ነው የሚንቀሳቀሰው። እነሱ ግን ሙሉ ትጥቅ አላቸው። ምንም መቆጣጠር አልተቻለም። የሞያሌ ከተማ ነዋሪዎች በዛሬው ጥቃት ብዙ የመኖሪያና የንግድ ቤቶች መውደማቸውን ገልጸው በከተማዋ የጤና አገልግሎት የሚሰጠው የሞያሌ ሆስፒታልም ሙሉ አገልግሎት እየሰጠ እንዳልሆነ ነው የተናገሩት። በጥቃቱ የተጎዱ ሰዎችም ወደ ያቤሎ ሆስፒታል መወሰዳቸውን አክለው አስረድተዋል። በሞያሌ ወረዳ የኦሮሞ ፌዴራሊስት ኮንግሬስ ተወካይ አቶ አብዱባ ዋቆ ዶጎ መንግስት ተገቢውን እርምጃ ወስዶ ችግሩን ካልተቆጣጠረ ለነዋሪዎች መዘዙ የከፋ ነው ሲሉ አሳስበዋል። የቦርና ዞን የጸጥታና ደህንነት ቢሮ ኃላፊ አቶ አብዱባ ኮንሶ ጥቃት እየፈጸሙ ያሉ ታጣቂዎች በኢትዮ ሶማሊያ አቅጣጫ ያለው ኢትዮጵያ ድንበር ክፍት በመሆኑ ታጣቂዎቹ በዛ ገብተው ጉዳት በማድረስ ላይ መሆናቸውን ገልጸዋል። ስለዚህም የፌዴራል መንግስት በሁለቱ አገሮች ድንበር ላይ የጥበቃ ኃይል አሰማርቶ ታጣቂዎቹም መቆጣጠር አለበት ብለዋል። ለአሜሪካ ድምጽ ግልሙ፣ ዳዊት ከናይሮቢ